Yamir yeah, yeah, Cadence Radio Taveno. ምዕራ በዓል ዛሬ በመላው ኢትዮጵያ እየተከበረ ነው። በዓሉን ለምታከብሩ አድማጮቻችን በሙሉ እንኳን አደረሳችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀ ጳጳስ አቡነ ማቲያስ የሰጡትን ቃለ ቡራሄና ጠቅላይ ሚኒስትር አብይ አህመድ በዓሉን ተንተርሶ ያሰሙትን ንግግር ጨምሮ የአውደ ዓመቱን አከባበር የሚመለከቱ ቅንብሮች ከተለያዩ አካባቢዎች ደርሰውናል። ወደ ተለያዩ አካባቢዎችም በዓሎቹ በዓል ወደሚከበርበት ይወስዱናል። እንኳን አደረሳችሁ ለብርሃነ መስቀሉ የተከበራችሁ አድማጮች። ከሚኖርባት ከካናዳ ቶሮንቶ ከተማ ወደ ኢትዮጵያ የተጓዘውን አንድ የትልቅ ሎተሪ አሸናፊ የነበረ ግለሰብ ገለዋል የተባሉ ተጠርጣሪዎችን በቁጥጥር ስር ማዋሉን የአዲስ አበባ ከተማ ፖሊስ ኮሚሽን አስታውቋል። አንዲት የኢትዮጵያ አየር መንገድ ሂሳብ ሰራተኛ የሆነች ሴትም በተመሳሳይ በመግደል የተጠረጠሩ ሌሎች ሶስት ተጠርጣሪዎችን በቁጥጥር ስር መዋላቸውን ኮሚሽኑ ለአሜሪካ ድምፅ በሰጠው ቃል አመልክቷል። የዚህንም ዝርዝር ይዘናል በመጽሔቱ ክፍለ ጊዜ ይቀርባል። ለምሽቱ ካሉን ዜናዎች መካከል ብሔራዊ ምርጫ ቦርድ ለአራት የፖለቲካ ድርጅቶች እውቅናና የስያሜ ለውጥ ማረጋገጫ ሰርቲፊኬት ሰጥቷል። የኤርትራ የሱዳንና ሶማሊያዊ የሆኑ ሊቢያ ውስጥ ታስረው የነበሩ 66 ስደተኞች ተለቀው ወደ ሩዋንዳ እንዲጓዙ ተደርጓል። የሚሉትና ሌሎችም አሉን። ኢትዮጵያውያን አትሌቶች የሚሳተፉበት የአውሮፓውያኑ የ2019 የአትሌቲክስ ሻምፒዮና ዛሬ በኳታር ደህና ተጀምረዋል። ጤና አስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ መስከረም 16 2012 ዓ ም ስርጭታችን ጋር አስተናጋጆች አሉ አከበደና ቆንጂት ታየነን ከአቀናባሪያችን ከንጉሱ ታምሬና ከስርጭት መሐንዲሱ ጆ ጌል ጋር አብረን እስከ አራት ሰዓት ድረስ እናመሻለን። በቅድሚያ የሰዓቱን የዓለም ዜና ብሔራዊ ምርጫ ቦርድ ለአራት የፖለቲካ ድርጅቶች እውቅናና የስያሜ ለውጥ ማረጋገጫ ሰርቲፊኬት ሰጥቷል። በኢትዮጵያ ብሔራዊ ምርጫ ቦርድ እውቅናና የስም ቅየራ የተሰጣቸው ፓርቲዎችን ለህዝብ ማሳወቅ አለበት በሚለው የህግ ድንጋጌ መሰረት የእውቅና ሰርቲፊኬት መሰጠቱን ከብሔራዊ ምርጫ ቦርድ የተገኘ መረጃ ነው ያመለከተው። ብሔራዊ ምርጫ ቦርድ የስያሜ ለውጥ ሰርቲፊኬት እውቅና የሰጠው ለአፋር ህዝብ ፓርቲ ለኦ ለኦሮሞ ነጻነት ንቅናቄ፣ ለኦሮሞ ዲሞክራቲክ ፓርቲና ለጋምቤላ ህዝቦች ፍትህ ለሰላም እና ልማት ዲሞክራቲክ ንቅናቄ መሆኑን የደረሰን ዜና ያስረዳል። የኤርትራ፣ ሱዳንና ሶማሊያ የሆኑ ሊቢያ ውስጥ ታስረው የነበሩ ስልሳ ስድስት ስደተኞች የተለቀው ትላንት ወደ ሩዋንዳ እንዲበሩ ተደረገ። የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር ነው የበረራ አውሮፕላኑን ያቀረበላቸው። ሊሳሽላይን ከመንግስታቱ ድርጅት ዋና ማዕከል ጄኔቫ የላከችውን ዝርዝር ትዝታ በላቸው። ስልሳ ስድስቱ ስደተኞች በዚህ ወር መግቢያ ላይ ሩዋንዳ፣ የተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር እና የአፍሪቃ ህብረት በአስቸኳይ ከሊቢያ ለማስወጣት ስምምነት ያደረጉበት ውል የመጀመሪያዎቹ ተጠቃሚዎች መሆናቸው ነው። የዩኤንኤችሲአር ቃል አቀባይ ባባር ባሎች ስደተኞችን ከሊቢያ የማውጣቱ ሂደት እንደሚቀጥል ድርጅታቸው ተስፋ አለው እምነቱም ነው ብለዋል። የሩዋንዳ ስደተኞች ማዕከል እስከ አምስት መቶ ሰዎች ሊያስተናግድ እንደሚችልም ጠቁመዋል። ሩዋንዳ አምስት መቶ ስደተኞችን ብቻ ትቀበላለች ማለት አይደለም። ስደተኞቹ ወደ አገሪቱ በመግባት ሰላማዊ የመኖሪያ ፍቃድ በማግኘት ችግራቸው በዘለቄታ ይፈታል የሚል ተስፋ አለን። በሚቀጥሉት ሳምንታት ውስጥ ተጨማሪ ስደተኞችን ከሊቢያ ወዲህ እናጓጉዛለን። የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር በሊቢያ እስር ቤቶች ውስጥ የነበሩ ከሶስት ሺህ በላይ ስደተኞችን እንደመዘገበ ቃል አቀባዩ ባሎች ተናግረዋል። ይሁንና ከአምስት ሺህ በላይ የሚሆኑ ሰዎች በህገወጥ ዝውውር ወደ አገሪቱ የገቡ በመንግስት እስር ቤቶች ውስጥ ከፍተኛ እንግልትና ግፍ እየደረሰባቸው ይገኛሉ ብለዋል። ትላንት ወደ ሩዋንዳ ከተወሰዱ ስልሳ ስድስት ስደተኞች መካከል ሀያ ስድስቱ ወላጅ አብሯቸው የሌለ ልጆች እንደሆኑ ተናግረዋል። አንዳንዶቹ ላለፉት አራት ዓመታት ከተያዙበት ማዕከል አንዴም የመውጣት ዕድል እንዳልነበራቸው ጠቅሰዋል። ስደተኞቹ ኪጋሊ እንደገቡ ስማቸው ተመዝግቦ የመታወቂያ ሰነዶች እንደተሰጧቸው ጠቅሰው ከዚያም ከዋና ከተማ 60 ኪሎ ሜትሮች ርቀት ላይ ወደሚገኘው ጋሾራ ይላካሉ። እዚያ የመኖሪያ ስፍራ ምግብና ውኃ እንዲሁም መሰረታዊ ቁሳቁስ ይቀርብላቸዋል ብለዋል። አንድ ዘጠኝ የሚሆኑ የጤና ባለሙያዎች የስነ አእምሮ ጠቢባን ጭምር ከሌሎች የምክር አገልግሎት የሚሰጡ ባለሙያዎች ጋር በመተባበር ለስደተኞቹ የሕክምና አገልግሎት እንደሚሰጡም ገልጸዋል። ስደተኞቹ ሊቢያ ውስጥ የደረሰባቸው የጾጣ ጥቃትና አጠቃላይ የሰብአዊ መብት ጥሰት ሰለባዎች እንደሆኑም የዩኤንኤችሲአር ቃል አቀባይ አስገንዝበዋል። የሱዳን መንግስት ፈጥኖ ደራሽ ኃይሎች ወደ ሊቢያ አቋርጠው ሊገቡ የሞከሩ በርካታ ሱዳናውያንን ጨምሮ አንድ መቶ ሰላሳ ስምንት የተለያዩ ሀገሮች የመጡ አፍሪካውያንን ይዘናል ሲሉ አስታወቁ። ፈጥኖ ደራሽና ድጋፍ ኃይሎች ተብሎ የሚጠራው ሰራዊት አባላት ሱዳንን፣ ቻድንና ሊቢያን በሚያዋስነው በርሃ ላይ ካሰሯቸው መካከል ኢትዮጵያውያን የቻድ ሰዎች እንዳሉባቸው ኢትዮጵያውያንና የቻድ ሰዎች እንዳሉባቸው ነው የተነገረው። ረቡዕ ዕለት ኃይሎቹ ጋዜጠኞችን ከካርቱም መቶ ኪሎ ሜትር ርቀት ላይ ወደምትገኘው ጉዝ አብዱላ የተባለ በርሃ አካባቢ ወስደው አንዳንዶቹ የተያዙት አፍሪካውያን ያሉበትን ቦታ አሳይተዋቸዋል። አዣንስ ፍራንስ ፕሬስ ባጠናቀረው ዘገባ መሰረት ኃይሎቹ የሊቢያ ሕገ ወጥ አሸጋጋሪዎች ሰዎችን ወደሚያጓጉዙባቸው ስድስት መኪናዎችም ወስደዋል ተብሏል። ሱዳን ፍልሰተኞችን ከምስራቅና ከምዕራብ አፍሪካ ወደ ሜዲትራኒያን ባህርና ወደ አውሮፓ የሚያጓጉዙበት ዋና መስመር ስትሆን በየዓመቱም በሺዎች የሚቆጠሩ አፍሪካውያን አውሮፓ ለመግባት በሱዳን በኩል ለማቋረጥ ይሞክራሉ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ብሔራዊ የስለላ አገልግሎት ተጠባባቂ ስራ አስኪያጅ ጆሴፍ መጓየር አንድ ተቆርቋሪ ዜጋ ያወጣው ሚስጥር እንዳይታወቅ መጀመሪያ ላይ ማቆየታቸውን ከህጋዊ አሰራር ውጪ አይደለም ሲሉ ትናንት በሀገሪቱ ምክር ቤት አባላት ፊት ቀርበው ተከራክረዋል። ግለሰብ ዜጋ አወጣው የተባለው ሚስጥር የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ጋር በስልክ በተነጋገሩበት ጊዜ በፖለቲካ ተቀናቃኛቸው ጉዳይ ላይ ምርመራ በማካሄድ እንዲረዷቸው ጠ ጠየቁ የሚል ነው የወጣው ሚስጥር ታዲያ በፕሬዚደንት ትረምፕ ላይ ክስ ለመመስረት ያስችል እንደሆነ ምርመራ የማድረግ ሂደትን አስከትሏል ውዝግቡ ዛሬም ቀጥሏል ፕሬዚደንት ትረምፕ በምስክርነት ቃል ሰሚ ሸንጎ ላይ በትናንትናው ማለት ነው ስለ እኔ ያልሆነ ነገር ተናግረዋል ሲሉ የወነጀሏቸውን የምክር ቤቱን የደህንነት ኮሚቴ ሊቀመንበር ዲሞክራቱን አደም ሺፍን ። ስራቸውን በአስቸኳይ ይልቀቁ ሲሉ ጠይቀዋል። አደም ሺፍ ከዩክሬን ፕሬዚደንት ጋር ስላደረግኩት የስልክ ውይይት እንዳለ በጽሁፍ የተቀመጠውን ማንበብ ሲገባቸው ቃላቱን ሙሉ በሙሉ እየቀየሩ እኔን ወንጀለኛ በሚያስመስለኝ መጥፎ መንገድ አቅርበውታል ሲሉ ነው ፕሬዚደንቱ የወነጀሏቸው። ስለዚህም ለኮንግረሱ ውሸት ተናግረዋል፣ የአሜሪካን ሕዝብም ሊያታልሉ ሞክረዋልና በአስቸኳይ ከምክር ቤት አባልነታቸው እንዲለቁ እጠይቃለሁ ብለዋል ፕሬዚደንት ትራምፕ። በመጽሔት ክፍለ ጊዜ በዚሁ ዜና ዙሪያ ሰፋ ያለ ዘገባ ይቀርባል። የፓኪስታን ጠቅላይ ሚኒስትር ኢምራን ካን ዓለም አቀፉ ማህበረሰብ በህንድ ቁጥጥር ስር በሚገኘው የካሽሚር አካባቢ በአስቸኳይ ጣልቃ በመግባት በሁለቱ ጎረቤት ሀገሮች መካከል ጦርነት እንዳይቀሰቀስ መከላከል ይኖርበታል ሲሉ አሳሰቡ። ሀን ይህን ያሳሰቡት ኒውዮርክ ጠቅላላ ጉባኤ ላይ ዛሬ ባሰሙት ንግግር ነው። የፓኪስታኑ ጠቅላይ ሚኒስትር ከባድ መቅሰፍት ከመከሰቱ አስቀድሞ ዓለም አቀፉ መድረክ ፈጥኖ ለቀውሱ ምላሽ ይሰጣል ብለው ይጠብቃሉ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። የ2012 የደመራ በዓል ዛሬ በመላው ኢትዮጵያና የኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኝ ኢትዮጵያውያን ባሉባቸው ሌሎች አካባቢዎች በመከበር ላይ ነው። በዓሉን ለምታከብሩ አድማጮቻችን እንኳን ለብርሃን መስቀሉ በድጋሚ እንኳን አደረሳችሁ እንላለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና ቆንጂት ታየነን በዓለም ዜና የጀመረው መደበኛው ፕሮግራማችን በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ደግሞም አሃዱ ሬዲዮ 94.3 ላይ ይቀጥላል። ለኤፍኤም ሬዲዮ አድማጮቻችን ታዲያ ተከታተሉ። አሁን በስርጭታችን የጊዜ ሰሌዳ መሠረት ቀዳሚው የዕለቱ አቢረስ ነው። ቀደም ብለን ያስተዋወቅ ነው፣ የክብረ በዓል ዝግጅት ነው። ቀዳሚው የደመራ በዓልን አከባበር አስመልክቶ ከአዲስ አበባ የደረሰን ዘገባ ከእጃችን ገብቷል። እስክንድር ፍሬው ነው ያጠናቀረው። የተለያዩ ሃይማኖታዊ በዓላትን አስመልክተው ጠንከር ያሉ መልእክቶችን ሲያስተላልፉ የታዩት ጠቅላይ ሚኒስትር አብይ አህመድ ዛሬም ያደረጉት ይህንኑ ነው። በአገሪቱ እያጋጠሙ ያሉ ችግሮችን፣ የሚታዩ ተስፋዎችን ዳስሰዋል። የኢትዮጵያው መሪ ኢትዮጵያን ታላቅ የበለጸገችና ለሁላችንም እንድትሆን ለማስቻል የያዝነው ዓላማ መሳካቱ የማይቀር እውነት ነው ብለዋል። ይህ ዓላማ እንዳይሳካ የሚሰሩ ያውም ጠንካራ ጉልበት ያላቸው ወገኖች መኖራቸውንም ግን ጠቅሰዋል። ይህ ኃይላቸው ግን ጊዜያዊ መሆኑን ነው ጠቅላይ ሚኒስትሩ እምነታቸውን የገለጹት። እነዚህ ኃያላን ለጊዜው ዝናራቸውን እስኪጨርሱ፣ ጉልበታቸውንም እስኪያፈሱ ድረስ ያሸነፉ ይመስላሉ ነው ያሉት። ድምጻቸው እንደ ነጎድጓድ፣ ጩኸታቸውም እንደ ብዙ ፏፏቴዎች የወል ጩኸት ጎልቶ ይሰማ ይሆናል በማለትም ይቀጥላሉ። እውነታችንን የቀበሩት መስሏቸው ለጊዜው ይደሰታሉ። በዙሪያችን ያሉትም እውነታችን የተቀበረ መስሏቸው ተስፋ ይቆርጣሉ፣ ይላል የጠቅላይ ሚኒስትሩ የጽሑፍ መልእክት። ይህ ግን የእውነትን ባህሪ ካለመረዳት የሚመጣ መሆኑን አመልክተዋል። እውነትን መገዳደር እንጂ ማሸነፍ፣ መቃወም እንጂ ማጥፋት ፈጽሞ አይቻልም ብለዋል። የብዙዎች ጩኸት፣ የሰነፎች ተረትና የአላዋቂዎች ትምክት እውነትን ሊያጠፋት እንደማይችል በጽኑ እናምናለን ብለዋል ጠቅላይ ሚኒስትር አብይ አሕመድ። ይኸው የመስቀል ደመራ በዓል በተለይም በአዲስ አበባው መስቀል አደባባይ በደማቅ ስነ ስርዓት ተከብሯል። በስነ ስርዓቱ ላይ የታደሙ የእምነቱ ተከታዮች እንዳሉት የመስቀል ደመራ በዓል አከባበር ከኢትዮጵያዊ ማንነት መገለጫዎች አንዱ ነው። ከጀርመን የመጣችው ብዙ አየው ሰቦቃ ከነዚህ አስተያየት ሰጪዎች አንዷ ናት። ትውልዴ አዲስ አበባ ነው፣ የምኖረው ጀርመን ነው። ግን በዚህ ቀን እዚህ ቦታ ላይ ዛሬ በመገኘቴ ማለት ነው ትልቅ ደስታና እግዚአብሔርን በትልቁ አመሰግናለሁ። ለምን ይህንን ባህሌን ማለት ነው ካየሁኝ ወደ 25 ዓመት የጀርመን ሀገር ነው የምኖረው። ለመጀመሪያ ጊዜ ኢትዮጵያ ውስጥ ተገኝቼ ይህንን ባህል በማክበሬ ከእናንተ ጋር ማለት ነው ትልቅ ደስታና እግዚአብሔርን አመሰግናለሁኝ። እና ባህላችን ደግሞ ዋናው በቃ መስቀል ማለት ምን እንደሆነ አቃለሁኝ። የበለጠ ደግሞ ዛሬ ስላደረገኝ እግዚአብሔርን ማለት ነው እግዚአብሔርን በጣም አመሰግናለሁ። የዛሬ አምስት ዓመት አታስታውሹ ነው ልጅ ነበርኩኝ፣ የወጣሁት በልጅነቴ ነው። የምኖረው ጀርመን ሀገር ውስጥ ነው፣ ግን አሁን ከአዲስ አመት በፊት ነው አዲስ አበባ የመጣሁት ማለት ነው። ይችን ቀን እግዚአብሔር እንዳሳልፍ እዚህ ቦታ ስለፈቀደ በምክንያት እዚህ ኖርኩኝ ማለት ነው እና ዛሬ አካባቢ በመምጣቴ ይሄንን ታሪክ ይሄንን ትልቅ በዓል በማክበሬ ማለት ነው እግዚአብሔርን በትልቁ አመሰግነዋለሁ። አረንጓዴ ቢጫ፣ ቀይ ጥለት ያለው የሀገር ባህል ልብስን የለበሽው ሁል ጊዜ እንደዚህ ነው የምትለብሺው ወይ ዛሬ አስበሽበት ነው? አይደለም ብዙ ጊዜ አረንጓዴ ቢጫ፣ ቀይ እወዳለሁ። ብዙ ሁለት ምክንያት አለኝ። አንድ አገሬን ስለምወድ፣ ሁለተኛ ደግሞ አቢሲኒያ የምትባል ልጅ ስላለችኝ። የ18 ዓመት ልጅ አቢሲኒያ የምትባል ጀርመን አገር የተወለደች እኔን የምታክል ልጅ አለችኝ ማለት ትችላለሁኝ። እሷ ዛሬ ያለችው ኢየሩሳሌም ነው፣ በትምህርት ቤት ማለት ነው። እና እኔ እዚህ አብረን መተን እኔ እዚህ ቆይቼ እሷ ደግሞ ወደ ጀርመን ተመልሳ ከጀርመን ደግሞ ወደ ኢየሩሳሌም ሄዳለች ማለት ነው። እና ሁለት ምክንያት አለኝ። ሌላዋ የአዲስ አበባ ከተማ ነዋሪ እጹብ አበባየው ተመሳሳይ ሀሳብ አንጸባርቃለች። በጣም ሰው ብዙ ነው እንደምታየው፣ በጣም ግፍ ያለ በዛ ላይ አይታይም እንደምታየው ብዙ ነገር አይታይም፣ እና ደስ ይላል አንጂ ለምን ትመጫለሽ? ተብለሽ ጠይቅም ታያለሽ። ለምን ትመጫለሽ? መስቀል አደባባይ በየዓመቱ ድባቡን ለማየት፣ ድባቡን ለማየት ነው። ስለዚህ ሃይማኖታዊ በሆነ ምክንያት ብቻ አይደለም። አጠቃላይ ክብረ በዓሉ ድባቡ ደስ ስለሚል ነው። አዎ ሃይማኖታዊም እንዳለ ሆኖ፣ ሃይማኖታዊ ለማክበር ከፈለግ እኮ ቤተክርስቲያኖች አሉ። ባሉብ ሃይማኖታዊ ብቻ ሳይሆን ያለው ድባቡ እንደምታየው፣ ብዙ ሃይማኖት ያለው ህብረተሰብ አለ። ያ የሚመጣው ለድባቡ ነው። ደስ ይላል። ተማሪ መሆኗን የገለጸችው ኤልቤቴ ሌዶሚያስ ደግሞ ወደ መስቀል አደባባይ ለመምጣቷ ዋነኛው ምክንያት ሃይማኖታዊ መሆኑን ትናገራለች። እኔ ለምሳሌ ይሄ የሃይማኖት የክብረ በዓልም ስለሆነ ይሄ ያኮራል። በቃ አኩሪ በዓልም ነው ከኛ ሳንሆን እዚህ ኢትዮጵያ ብቻ ሳይሆን የምታየው ፈረንጁ ነው የሚበዛው። ከኛ ሀገሩ በላይ ፈረንጁ ነው የሚበዛው። ፈረንጆችን በብዛት አሉ፣ በብዛት አሉ። ይሄ ባህል በቃ አኩሪ በዓላችን ነው። በጣም የሚያኮራ ነው። ይሄ ሁሉ ህዝብ ይሄን ባህል ለማክበር ነው የወጣው። ሃይማኖታዊ በዓል ነው። ይህን የመሳሰለ ነገር እኔ አሁን ሃይማኖታዊ በዓሉን በመሆኑ ነው ድምቀቱንም እወደዋለሁ። ሁሉንም ነገር ደስ ስለሚለኝ ነው በየአመቱን መጣ የኦሮምኛ ቋንቋ ሲዘምሩ ካገኘኋቸው ወጣቶች አንዱ ደግሞ ስለ ማህበራቸውና እንዴት እንደተሰባሰቡ ገልጾልኛል። እኔ ዳቆን ዘማሪ ደሳልን ጅራታ ምልክ ይባላል። አሁን የመጣ ነው። ወልዳ ዱከ ቦታ ወልዳ በረቶታ አፋን ኦሮሞ የሚባሉ ወልዳ ዳንዲ ጉልጉሎታ የሚባሉ ገምታ ተጃጅልቶታ አፋን ኦሮሞ ዛት ሚስት የአፋን ኦሮሞ እብረት የዘማሪያና ሰባኪያን ህብረት እንደዚህ ተባብረን አንድ ላይ በዓሉን እያከበርን ነው ማለት ነው። የዚሁ የኦሮሚኛ ዘማሪያን ማህበር አባል የሆነችው ሳራ ግርማም ተመሳሳይ ሀሳብ አንጸባርቃለች። ያገኘው ደሞዝ እየቆጠብን ቤት ተከራይተን ያው አዲስ አበባ ውስጥ ይታወቃል፣ በስንት ሺ ብር ቤት እንደሚከራይ ማለት ነው። ሰውየ ታክሲ ቸገረኝ የምንቸገረኝ የራሲ ብር የሚበላበት ምናምን ሳይል በሱ ነው ተደራጅተን አንድ ላይ ቤት ተከራይተን በወርም ሆነ በሳምንት እየተገናኘን እዛው መዝሙርም እየዘመርን መጽሐፎችንም እየተረጎምን እዛው እየተማማርን ነው የምናሳልፈው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማትያስ በዚሁ ስነ ስርዓት ላይ ባስተላለፉት መልእክት በቤተ ክርስቲያኗ ላይ ይፈጸማል ያሉት ጥቃት እንዲቆም ጥሪ አቅርበዋል። አብያተ ክርስቲያናትን አብያተ ክርስቲያናትን እየተደፋፈሩ እና እያቃጠሉ እየዘረፉና እየገደሉ ሰላምንና አንድነትን፣ ፍቅርንና ልማትን ማምጣት ይቻላል ወይ? እንደዚህ አይነቱ አጉል አስተሳሰብና ድፍረት በእግዚአብሔርና በሕዝበ ክርስቲያኑ ላይ እየተፈጸመ ያለ ክፉና አጥፊ ድርጊት መሆኑ ታውቆ በአስቸኳይ መቆም አለበት። የመስቀል ደመራ በዓል እንደ አዲስ አበባ ሁሉ በተለያዩ የአገሪቱ አካባቢዎችም በደማቅ ስነ ስርዓት ተከብሯል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። ለአዲስ አበባ ዘገባው ማለት ነው። ከተለያዩ የኢትዮጵያ አካባቢዎችም እንደዚሁ ዘገባዎችን እየጠበቅን ነው፣ እንደ ደረሰን እናቀርባለን። አንድ ሌላ ዜና ነው አሁን በመጽሔት ክፍለ ጊዜ ያሰናዳ ነው። ከሚኖርባት ከካናዳ ቶሮንቶ ከተማ ወደ ኢትዮጵያ የተጓዘ አንድ የታላቅ ሎተሪ አሸናፊ የነበረን ግለሰብ ገለዋል የተባሉ ሁለት ተጠርጣሪዎችን በቁጥጥር ስር ማዋሉን የአዲስ አበባ ከተማ ፖሊስ ኮሚሽን አስታውቋል። የኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታው ለአሜሪካ ድምፅ ሬዲዮ እንደተናገሩት በተመሳሳይ የኢትዮጵያ አየር መንገድ የሂሳብ ሰራተኛ የነበረችውን እጸገነት አንተነህን በመግደል የተጠረጠሩ ሶስት ተጠርጣሪዎችም በቁጥጥር ስር መዋላቸውን አስታውቀዋል። በመስቀል በዓል ዋዜማ በከተማዋ በተደረገ ድንገተኛ አሰሳ በርካታ ህገወጥ የጦር መሳሪያዎችና ገንዘብን ለመያዝ መቻላቸውንም ያከሉት ኮማንደር ፋሲካ አልፎ አልፎ የሚደርሱ ወንጀሎች ቢከሰቱም አሁንም ከተማይቱ ብዙዎቹ በሰላም ወጥተው የሚገቡባት የተረጋጋች ከተማ ስለመሆኗ አስረድተዋል። ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል። ከ2011 ክረምት መገባደጃ ጀምሮ ከተማዋ በበዓላት ሰሞን ከሚገጥሙ የወንጀል ድርጊቶች ትጠበቅ ዘንድ ስለፋሰም ብቻ አለሁ የሚለው የአዲስ አበባ ከተማ ፖሊስ ኮሚሽን ልፋቱ የኋላ ኋላ ውጤት እንዳመጣ አስታውቀዋል። በተለይ በትናንትናው ዕለት በተለያዩ የከተማዋ ጥጎች ባደረግኩት ድንገተኛ ፍተሻ በርካታ ህገወጥ መሳሪያዎችና ገንዘብ ለመያዝ ችያለሁ ብለዋል በህዝብ ግንኙነት ኃላፊው ኮማንደር ፋሲካ ፋንተው በኩል ምስክራም አስራ አምስት ሁለት ሺ አስራ ሁለት ዓመተ ምህረት ከአዲስ አበባ ፖሊስ ኮሚሽን ከፌደራል ፖሊስ ጋር በጥምረት ባደረገው ፍተሻና ቁጥጥር አቃቂ ቃሊቲ ክፍለ ከተማ ልዩ ቦታው ሳሪስ አቦ አካባቢ አንድ የሰሌዳ ቁጥሩ ኮድ ሁለት ስልሳ ዘጠኝ ዜሮ ዘጠና ዘጠኝ አዲስ አበባ መኪና ውስጥ ብዛታቸው ስምንት ስታር ሽጉጦች ከአምስት ተጠርጣሪዎች ጋር ነው የተያዙት። በተመሳሳይ ጨርቆች ክፍለ ከተማ ከአስራ ሁለት ግለሰቦች ላይ ሶስት ገጀራ አስራ ሁለት ጭበዎች እንዲሁም የተለዛ ቁጥሮ ኮድ ሁለት ቢ ሰላሳ ስድስት ሁለት ዘጠና ሶስት አዲስ አበባ ቢትስ ተሽከርካሪ ውስጥ አንድ ሺህ ሶስት መቶ የአሜሪካ ዶላር ነው የተያዘው። ከጥቂት ሳምንታት ወዲህ በከተማዋ ነዋሪዎች ዘንድ ድንጋጤን ፈጥረው የሰነበቱ ሁለት የግድያ ወንጀሎች አሉ። አንደኛው የግድያ ወንጀል የተፈጸመው ከካናዳ ወደ ኢትዮጵያ ባቀናው ሚካኤል አጽባሃ ገብሩ ላይ ነው። የ41 ዓመቱ ሚካኤል ከሁለት ዓመታት በፊት በሎቶ ማክስ ሎተሪ 10 ሚሊዮን ዶላር ማሸነፉን ተከትሎ በበርካታ ኢትዮጵያን ዘንድ የሚታወቅ ነው። ሁለተኛው ወንጀል ደግሞ የኢትዮጵያ አየር መንገድ የሂሳብ ሠራተኛ በሆነችው የ27 ዓመቷ ወጣት ዕጸገነት አንተነህ ላይ የተፈጸመ ነው። የሁለቱም ሕይወት የተቀጠፈው ንብረታቸውን ለመዝረፍ ባቀዱ ወንጀለኞች መሆኑን የሚናገሩት ኮማንደር ፋሲካ ተጠርጣሪዎችን በቁጥጥር ስር አውለናል ብለዋል። ከዚህ ከግድያው ጋር በተያያዘ ባለፈው አንድ ካናዳ ሀገር የነበረ ሚካኤል አጥባ ገብሩ የሚባል ግለሰብ ከያሳ አካባቢ ሲዝናና ቆይቶ ቆይቱ ከጓደኛው ጋር ሌሎች ስድስት ሰዓት ላይ የያዘውን ንብረት ለመቀማት በሞከሩ በእንጀል ፈጻሚዎች ሕይወቱ አልፎ ነበረ። እነዚህ ተጠርጣሪዎቹ በ ሶስተኛው ቀን ሌላ ወንጀል ለመፈጸም ከሌላ ቦታ ሲንቀሳቀሱ በህብረተሰቡ እትም ተያዘው። ዋና ወንጀል ፈጻሚዎች ሁለት ናቸው። አባሪ የነበረው አንደኛ ነው እንግዲህ ያልተያዘው እንጂ ሁለቱ ተይዘው የው ምርመራ እየተጠራባቸው ነው የሚገኝ እነሱም ወንጀል መፈጸማቸውን አረጋግጠውልናል። ተመሳሳይ በስድስት የአንደኛ ብረ ሁለት ሺ አስራ ሁለት ዓመተ ምህረት ከጠዋቱ አስራ ሁለት ሰዓት ተኩል ላይ አቃቂ ቃሊቲ ክፍለ ከተማ ወረዳ ሶስት ልዩ ቦታው ሰላም ፍሬ ጤና ጣቢያ አካባቢ ተብሎ በሚጠራው አካባቢ ኢትዮጵያ አየር መንገድ የሰብ ሰራተኛ የሆነችው ቀደምት አንተነ ወይም የተባለ የሀያ ሰባት አመት ወጣት ከቤቷ ተነስታ ወደ ስራ ቦታ ለመሄድ የባጃጅ ተራ ሄዳ ሶስት ሆነው ወንጀል ለመፈጸም አስበው ባጃጅ ውስጥ ካስገቧት በኋላ የያዘችውን ንብረትና ሞባይሏን ቀምተው የእሷ ህይወት እንዲጠፋ ያደረጉ ሶስት ተጠርጣሪዎችን ቀን ከሌሊት ባደረግነው ብርቱ ክትትል በዘጠነኛው ቀን ሶስቱ ወንጀል ፈጻሚዎችን ይዘን በነሱ ላይ ምርመራ እያጠረ ነው ያለነው። የአዲስ አበባ ከተማ ነዋሪዎች በተለያዩ ስፍራዎች ነጥቂያና ዘርፊያ እየተንሰራፋ ነው፣ ወጥተን መግባት እያሰጋን ነው የሚለው አቤትታዎችን በእኛም ራዲዮ ጣቢያ ሳይቀር ማሰማታቸው ይታወሳል። የቅርብ ጊዜ ወንጀሎችን ላብነት በመጥቀስ በማህበራዊ መገናኛዎች ላይ የከተማውን ፖሊስ ኮሚሽን የተቹም ጥቂት አይደሉም። ኮማንደር ፋሲካ፣ እነዚህ ትችቶች ጥረቶቻችንን ካለመገንዘብ የተሰጡ ናቸው ሲሉ ይሟገታሉ። የተለያዩ ማህበራዊ ሚዲያዎች አንደኛው ዘመድ ያለው ወገን ያለው ነው የምትከታተሉት ሌላው አትከታተሉም የሚል ነው የሚያነሱት። ይሄ ደግሞ ትክክል አይደለም። ከተማው እንደዚሁ በወንጀል ስጋት ያለበት ነው ወጥቶ መግባት አይቻልም እንደዚህ ሚባል ነገር የለም። እውነት ለመናገር አዲስ አበባ ላይ እጅግ በጣም ሰላማዊ ነው። ሰላማዊ ብቻ አይደለም ማንም ሰው እንደፈለገ የቤቱ የምንቀሳቀስበት ነው። በዛ መጠን ደግሞ ወንጀል ፈጻሚዎቹ ከተለያዩ አካባቢ መጥተው እዙ አዲስ አበባ የሚገኙ የሚንቀሳቀሱት የምንቀሳቀሱት አሉ እና የሚንቀሳቀሱ ወንጀል ፈጻሚዎችን በየቀኑ እያዝን ነው። ወንጀል ከመፈጽማቸው በፊት የመከላከሉ፣ ከፈጸሙ በኋላ ብዙ እርቆ ሳይሄዱ እጅ ከፍንጅ የመያዙ ከህብረተሰቡ ጋር እየሰራ ነው እና ይህን ተግባር አጠራክርን ነው የምንቀጥለው፣ እና ከተማችን የስጋት ከተማ ሳይሆን ሰላማዊ ከተማ መሆኗንም በዚህ እግረ መንገድ ይህንም የሚያዳምጡ ሰዎቹ ብገነዘቡ በጣም ደስ ይለኛል። ኮማንደር ፋሲካ ፋንታው የከተማዋ ፖሊስ ዜጎች ያለ ፍርሃት ወጥተው እንዲገቡ የሚያደርገውን ጥረት እንደሚያሳድግ ነግረውናል። የከተማዋ ነዋሪም ታዲያ እንዲያግዘን ይሁን ብለዋል። ለአሜሪካ ድምጽ ራዲዮ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ። ሙስዩምን ለግሩም ዘገባው እናመሰግናለን። አድማጮች ወደ ሶስተኛው የመጽሔት ርዕስ ነው የምንሻገረው። ባለፈው ቅዳሜ ቦረና ዞን አሬሮ ወረዳ በመንግስት የጸጥታ ኃይሎች ላይ የደረሰውን ግድያ መፈጸማቸውን በኦሮሞ ነጻነት ስራዊ ስም በአካባቢው የሚንቀሳቀሱ ታጣቂዎች መሪ መሆናቸውን እየተናገሩ አስታወቁ። አቶ ጎልቻ ደንጌ እርምጃውን የመንግስት የጸጥታ ኃይሎች በአካባቢው ነዋሪዎች ላይ እያደረሱ ስላሉት መብት ጥሰት ምላሽ ለመስጠት የተደረገ ነው ይላሉ። ገልሞ ዳዊት ተጨማሪ ይዟል። በኦሮሞ ነጻነት ሰራዊት ስም በደቡብ ኦሮሚያ የሚንቀሳቀሰውን ቡድን የሚመሩት አቶ ጎልቸ ደንጌ ባለፈው ቅዳሜ ባሬሮ ወረዳ በመንግስት የጸጥታ ኃይሎች ላይ የደረሰውን ግድያ መፈጸማቸውን ገለጹ። እርምጃው የመንግስት የጸጥታ ኃይሎች በአካባቢው ነዋሪዎች ላይ እያደረሱ ስላሉት መብት ጥሰት ነው ብለዋል። አኩም ቤካሙ ተርካንፊን ኩኒኒ ወራምንኬና ወራም ብልሱም ኦሮሞ ዞኒ ኪባቲን ኮንኮላታ ይህ እርምጃ እንደሚታወቀው የኦሮሞ ነጻነት ሰራዊት በደቡብ እዝ መከላከያ ኃይል ላይ የወሰደው ነው። እርምጃውን የወሰድነው በመከላከያ ኃይል ተሽከርካሪ ላይ ነው። ምክንያቱም ከዚህ ቀደም የመከላከያ ኃይል በአካባቢያችን ህብረተሰብ ላይ የተለያዩ የሰብአዊ መብት ጥሰቶች ሲፈጸሙ በዚሁ የጦር ሰራዊቱ ተሽከርካሪ ነው የሚመላለሱት። በተጨማሪ ከእጃቸው የነበረው ጦር መሳሪያም ከአባሎቻችን እጅ ገብቷል። ባለፈው ረቡዕ የቦረና ዞን አስተዳዳሪ አቶ ጉዮ ገልገለው ቅዳሜ ዕለት በአሬሮ ወረዳ ኦሮቶ ቆብሌ ማህበር ስለተፈጸመው ግድያ ሲያብራሩ ከተገደሉት አንዱ የስምንተኛ ክፍል ተማሪ እንደነበረ ተናግረዋል። አቶ ጉልቻ እሳቸው በሚመሩት ቡድን በተፈጸመው ጥቃት ሞተ ስለተባለ ወጣት ተጠይቀው ምላሽ ሰጥተዋል። አካ ኑስቁም ቀብኑ ንላንላትንላ እኛ ያለን መረጃ ተሽከርካሪው የመንግስት መሆኑን ነው። ተሳፍረው የነበሩትም የታጠቁ የመንግስት ወታደሮች ናቸው። መኪናውን ሲያሽከረክር የነበረው የአካባቢ ወጣት ስለመሆኑ ግን የምናውቀው የለም። እኛ በመከላከያ ኃይል ላይ እርምጃ መውሰዳችንን ነው የምናውቀው። የስምንተኛ ክፍል ተማሪ ተገደለ ስለተባለው እኛ መረጃ የለንም። የታጣቂዎቹ መሪ አቶ ጎልቻ የቦረና ዞን አስተዳደር በአካባቢው የሚንቀሳቀሱ ታጣቂዎች የህዝብ መገልገያ አምቡላንስን ጨምሮ በርካታ የህዝብ ንብረቶች ላይ ጉዳት እያደረሱ ነው የሚለውን ክስ አስተባብለው፣ በምላሹ የመከላከያ ኃይል ታጣቂዎችን ያድናል፣ በዚህም አሳቦ የአካባቢው ነዋሪ ሰላም እየነሳ ነው ሲሉ ወንጅለዋል። ለአሜሪካ ድምፅ ገልሙ ዳዊት ከናይሮቢ። የመጽሔት ክፍለ ጊዜ ዘገባዎቻችንን ስንቀጥል ይሄኛው ደግሞ በዩናይትድ ስቴትስ ጉዳይ ላይ ነው የሚያተኩረው። የዩናይትድ ስቴትስ ብሔራዊ የስለላ አገልግሎት ተጠባባቂ ስራ አስኪያጅ ጆሴፍ መጓየር አንድ ተቆርቋሪ ዜጋ ያወጣው ሚስጥር እንዳይታወቅ መጀመሪያ ላይ ማቆየታቸው ከሕጋዊ አሰራር ውጪ አይደለም ሲሉ ትናንት በሀገሪቱ ምክር ቤት አባላት ፊት ቀርበው ተከራክረዋል። ግለሰብ ዜጋ አወጣው የተባለው ሚስጥር የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከዩክሬን ፕሬዚደንት ቮሎዲሚር ዘሌንስኪ ጋር በስልክ በተነጋገሩበት ጊዜ በፖለቲካ ተቀናቃኛቸው ጉዳይ ላይ ምርመራ በማካሄድ እንዲያግዟቸው ጠይቀዋል የሚል ነው ማለት ነው። የወጣው ሚስጥር ታዲያ በፕሬዝደንት ትራምፕ ላይ ክስ ለመመስረት ያስችል እንደሆነ ምርመራ የማድረግ ሂደት እንዲከፈት አድርጓል። ይህንን ዘገባ አዳነች ፍሳይ ታቀርበዋለች። ተቆርቋሪ ግለሰብ አወጣው የተባለው ሚስጥር ፕሬዝደንት ትራምፕ ከዩክራይን ፕሬዝደንት ዜሌንስኪ ጋር ባደረጉት የስልክ ንግግር ላይ የተመሰረተ ሲሆን የዋይት ሀውስ ባለስልጣኖች ዝርዝር ይዘቱን ለመደበቅ ሞክረዋል የሚል ክስንም ያካትታል። የዩናይትድ ስቴትስ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲ የዋይት ሀውስ ቤተ መንግስት ፕሬዝደንቱ ከኡክራይን ርዕሰ ብሔር ጋር በስልክ ተነጋገሩ የተባለውን ሁሉ በተለይም ቃል በቃል የተመዘገበውን ቆልፎ ለማስቀመጥ ሞክሯል ይላል ተቆርቋሪው ግለሰብ ያወጣው ሚስጥር። ይህ ተግባር ታዲያ የዋይት ሀውስ ቤተ መንግስት የስልክ ጥሪው ይዘት ምን ያህል አሳሳቢ መሆኑን ተረድቷል የሚል እምነት ሚስጥሩን በወጣው ዜጋ ላይ አሳድሯል። ዲሞክራት የህዝብ ተወካዮች ምክር ቤት አባላት ግለሰብ ዜጋ ያወጣው ሚስጥር ለምክር ቤት እንዲቀርብ ለማድረግ ከፍተኛውን የሀገሪቱ የስለላ አገልግሎት ባለስልጣንን ለፍርድ ለማቅረብ ዝተዋል። የምክር ቤቱ የስለላ ኮሚቴ ሊቀመንበር አዳም ሼፍ በህጉ መሰረት ይህ ተቆርቋሪ ግለሰብ ያወጣው ከባድ ጥፋት ለዚህ ኮሚቴ መቅረብ የነበረበት ከሳምንት በፊት ነው፣ ነገር ግን ሚስተር ዳይሬክተር በእርሰው ተግባር ምክንያት ይህ አልሆነም። የብሔራዊ ስለላ አገልግሎት ተጠባባቂ ሥራ አስኪያጅ መጓየር በበኩላቸው በእንዲህ ባልተጠበቀ ሁኔታ የፕሬዚዳንታዊው ህጋዊ መብትን ነው ያከበርኩት ይላሉ። በተነገረን መሠረት ከወጣው መረጃ አብዛኛው ክፍል የሀገሪቱ ከፍተኛው አካል የሚወስንበት ነው። ይህንን ችላ ማለት ስልጣን የለኝም። ዝርዝር ይዘቱን ወዲያውኑ ለማካፈል ያልቻልነውም ለዚህ ነው። ተቆርቋሪው ዜጋ ያወጣው መረጃ ተአማኒ እንደሆነና እንዲታወቅ ማድረጉ ትክክል መሆኑን ሞጓየር አምነው ተቀብለዋል። ይሁንና ትራምፕ እጃቸውን አስገብተዋል የሚለው ስጋት ምላሽ ከመስጠት ተቆጥበዋል። ዲሞክራት የምክር ቤት አባል ጂም ሃይምስ ጥያቄ አቅርበዋል። ስለወጣው ሚስጥር ከፕሬዚዳንቱ ጋር ተነጋግረዋል? ጆዜፍ ሞጋየር የብሔራዊ ስለላ አገልግሎት ዳይሬክተር እንደመሆኑ መጠን ከፕሬዚዳንቱ ጋር ስለምነጋገረው ነገር ልገልጽ አልችልም። ከዩናይትድ ስቴትስ ፕሬዚዳንት ጋር ስለተነጋገርኩት ነገር ማውጣት ተገቢ አይሆንም። ምክንያቱም ከፕሬዚዳንቱና ከስለላ ጉዳዮች ጋር ያለኝን ግንኙነት ይጎዳል። ፕሬዚደንት ትራምፕ የሚስጥሩ መውጣት ሆን ተብሎ የታሰበበት የፖለቲካ ሴራ ነው ብለውታል። ዲሞክራቶቹ እንዳሁኑ በምርጫው እንደሚሸነፉ ያውቃሉ። ይህንን እያደረጉ ያሉትም ለዚሁ ነው። ሪፑብሊካዊው የተወካዮች ምክር ቤት የውሁዳን አፈ ጉባኤ ኬቪን ሚካርቲ እዚህ ጉዳይ ላይ ምን ወደ ክስ የሚያደርስ ነገር አለ? የዩናይትድ ስቴትስ ፕሬዝዳንት ከሌላ ሀገር ፕሬዝዳንት ጋር ነው በስልክ የተነጋገሩት። አንድ ፕሬዝዳንት ስለተነጋገረው ነገር እንዲያወጣ የተጠየቀበት ጊዜ የለም። ነገር ግን ወጣ የተባለው ሚስጥር በፕሬዝደንቱ ላይ ክስ ሊመሰረት ይቻል እንደሆነ ምርመራ እንዲደረግ ዲሞክራት የተወካዮች ምክር ቤት አባላት እንዲወስኑ የሚያስችል ያህል ክብደት ማግኘቱ አልቀረም። ዲሞክራቱ አዳም ሼፍ ይህ የተቆርቋሪ ዜጋ መረጃ ምርመራ ለመክፈት የሚያስችለንን ፍኖተ ካርታ ሰጥቶናል። ይህ ምርመራ ክስ እንዲመሰረት በተወካዮች ምክር ቤት አባላት ድምፅ ሊሰጥ ወደሚችልበት ሁኔታ የማምራት እድል ሊኖረው ይችላል። የተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲ አሁኑኑ ክስን መስረት የሚል አመለካከት ያላቸው አንዳንድ አባላት አሉን፣ እንደዛ አይሆንም። ሐቆቹን በሚገባ ለማወቅ ስንል ምርመራ ማካሄድ ያስፈልጋል። ፍርድ ለመስጠት የሚያስቸኩለን ነገር የለም። በርካታ የሕዝብ ተወካዮች ምክር ቤት አባል ዲሞክራቶች በመጪው የካቲት ወር የምርጫ ዘመቻ ከመጧጧፉ በፊት እስከ የያዝነው ዓመት ማብቂያ ባለው ጊዜ ውስጥ በሦስት ወራት ውስጥ ማለት ነው። የክስ ክስ ድምፅ እንዲሰጥ ይፈልጋሉ። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና በናይልሳት እንዲሁም በአህዱ ራዲዮ ኤፍኤም 94.3 ላይ በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ከዚህ ከዋሽንግተን ዲሲ የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ34 ያመለክታል። ቆንጂት አውደ አመት ነውና እዚህ ግድም ወደ ሌላ ዘገባ ከመሄዳችን በፊት ምን ይመስልሻል? እሳችንም ምን ልንበላ ነው ልትይ ይመስለኝ ነበር። የአውደ አመት ዜማ እንጋብዝ ልል ነው። እሺ ዜማው ጀምሯል። 哟哈。 መራ በዓል አከባበር ላይ ነው አሁን የምንቆየው። የመስቀል በዓል በትግራይ ክልል መቀሌ ከተማ ዛሬ ማምሻውን ጮማ ተብሎ በሚጠራ ተራራ ላይ በድምቀት ተከብሯል። በዓሉ በሃይማኖታዊ ባህል መንገድ መከበሩን ጠቅሶ ሙሉጌታ አጽባሃ የሚከተለውን ዘገባ ልኮልናል። ጮምዓ ተራራ በመቀለ ከተማ ምስራቃዊ አቅጣጫ የሚገኝ ነው። ሁልጊዜ መስከረም 16 ከሰዓት በኋላ ወደ ተራራው በዓሉን የሚያከብሩ በመውጣት በተለያዩ ባህላዊና ሃይማኖታዊ መንገድ ያከብሩታል። በዛሬው ዕለትም በ10 ሺዎች የሚቆጠሩ ተሳታፊዎች በተገኙበት በጮምዓ ተራራ የመስቀል በዓል ተከብሯል። መጋቤ አላፍ ተአምራት ታደሰም የመስቀል በዓል ሰላምና ፍቅር የሚሰበክበት በዓል ነው ይላሉ። በየአመቱ ስናከብረው እዚ አይደለም ትዝ የሚለን ክርስቶስ ያደረገውን። በመስቀል ላይ ፍቅር አውጀዋል፣ ሰላም አውጀዋል። እያንዳንዳችን ደግሞ የመስቀሉ ፍቅር በውስጣችን መጻፍ ያስፈልገዋል፣ በሰሌዳ በውስጣችን ጽላት መጻፍ ያስፈልገዋል። ስለዚህ ከተጻፈ በህሊናችን ካሳደር ነው እያንዳንዳችን የፍቅር ሰዎች እንሆናለን። የሰላም ሰዎች እንሆናለን። የክርስቶስ ተከታዮች እንሆናለን። ክርስቲያን ተብለን እንጠራለን። ስለዚህ ሕዝበ ክርስቲያኑ መስቀሉ ሲያከብር በሰላም መመላለስ እንዳለበት፣ በፍቅር መኖር እንዳለበት የመስቀሉ ፍቅር የገባው ሰው ማለት ነው። ለጠላቱ ይጸልያል። እኛ ደግሞ ለጠላታችን እንድንጸልይ እንጂ እንድናሳድድ አይደለም። ድንጋይ እንድናነሳ አይደለም። ስለዚህ እያንዳንዳችን በፍቅርና በሰላም በውስጣችን ተጽፎ መኖር መቀመጥ ያስፈልገዋል። እፈልጋለሁ። አቶ ዳዊት አብርሃ የተባሉ የመቀለ ከተማ ነዋሪም በጨሙዓ ተራራይ የወጡ ሁልጊዜ በየዓመቱ የመስቀልን በዓል እንደሚያከብሩ ተናግሯል። በተለይ ወጣቶች ችቦ ለኩሰው ከተራራው ሲወርዱ መሀል ከተማ ሆነው ሲመለከቱት የተለየ ስሜትና ምስል እንደሚፈጥር ይናገራሉ። ባህላዊ አከባበሩ ለየትና ደመቅ ያለ ነው። ወጣቶች በብዛት ወደ ላይ ይወጣሉ። ትንሽ ፈታኝ ነው ነው ወጣት ያው በጣም ኢንተረስቲንግ የሆነ ፓርቱ ከታች ሆነ በከተማ ሆነ ስታየው መብራቱን በጣም ያስተቀባል። ችቦው ወጣቶቹም የጨፈሩ ባህላዊና ሃይማኖታዊ ይዘቱ ጠብቆ ስታየው በጣም ደስ የሚል ነገር ነው፣ እና እሱም መቀጠል አለበት ብዬ አስባለሁ። የበዓሉ የክብር እንግዳ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል የእንኳን አደረሳችሁ መልእክት ካስተላለፉ በኋላ የመስቀል በዓል በጮምዓ ተራራ ለዘመናት እየተከበረ እንደመጣ ተናግሯል። የመስቀል በዓል በተራራው እንዲከበር የጮምዓ ማህበር አባላትን ያደረጉትን አስተዋጽኦ አመስግነዋል። በተጨማሪም ተራራውን እንዲለማ የሚደነቅ ስራ ፈጽመዋል ብለዋል። ይህንንም ለሌሎች ስራዎች ተሞክሮ እንደሚሆንም ገልጸዋል። በመልካም አስተዳደር ጉዳይም ዶክተር ደብረ ጽዮን ተናግሯል። መልካም አስተዳደር ለመፍታት መንግስታቸው እንደሚሰራ ነው የገለጹት። አብዚ ከተማ ዘሎ ናይ ሰኒ ሚዳር ሽግር ይፍለጥ ትግራይ ዘሎ ይፍለጥ በከተማው ይሁን በክልሉ ያሉት የመልካም አስተዳደር ችግሮች የሚታወቁ ናቸው። የልማት ችግሮች የታወቁ ናቸው። ወጣቶች የሚፈልጉትም የሚጠብቁትም ሁሉ ይታወቃል። እንደ ባለፈው አመት ችግሮች ቅደም ተከተል በማስቀመጥ እየተጋገዝን ችግሮቹን በተሻለ መጠን እያስተካከልን እየፈታን መሄድ ለሁላችን የሚሆን ለውጥ እናመጣለን። ከባለፈው ተሞክሮ ወስደን የተሻለ እንደምንሰራም ላረጋግጥላችሁ እወዳለሁ ነው ያሉት። የመስቀል በዓል በትግራይ ደረጃ በአጋመ አዲግራት በነገው ዕለት ይከበራል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም አድማጮች የደመራ በዓል ዝግጅታችን ይቀጥላል። በቤንሻንጉል ጉሙዝ መተከል ዞን ወንበራ በሚኖሩ ዜጎች ዘንድ የመስቀል በዓል በልዩ ሁኔታ እንደሚከበር ተገልጧል። የወረዳው አገር ሽማግሌዎች እንዳሉትም በዓሉን ለማክበር ሁለት ወራት ሲቀረው ነው ቅድመ ዝግጅቱ የሚጀምረው። ወጣቶች የሚያከናውኑት ባህላዊ ጭፈራ ድምቀት ይሰጠዋል። ክብረ በዓሉም ከሶስት ቀን እስከ ሶስት ሳምንት ድረስ ይቀጥላል ሲሉ የአገር ሽማግሌዎች ያስረዳሉ። ናኮር መልካ ነው ያጠናቀራለን። መተከል ዞን ወንበራ በሚኖሩ በተለይ በወጣቶች ዘንድ የመስቀል በዓል ልዩ ስፍራ እንደሚሰጠው ይናገራሉ። የአገር ሽማግሌ የሆኑት መምህር ኩመራ ነጋሳ ሁለት ወርና ከዛ ቀደም ብለው ኮረና በሚል እና ወንዶች በጋራ እየተገናኙ ቅዳሜ ቅዳሜ ከሰአት ማታ ማታ ላይ የጭፈራ ፕሮግራም እያዘጋጁ መስቀል ደረሰ መስቀል የዘንድሮ መስቀል የሰላም መስቀል እያሉ እየዘመሩ ይደርሳሉ ባህላዊ ነው እንግዲህ ተወርሶ የመጣ ባህል ነው የሚመጣው ቅዳሜ የእክሊት ቤት ኮረና አለ ይባልና ይጠራል ከዛ ሌሊት ሁለት ሰዓት አካባቢ ላይ ነው የሚገናኙት ዮሆ ዮሆንጋ እያሉ ይዘፍራሉ ማለት ነው ከዛ ወደ ሶስት ሰዓት አካባቢ እንደሆነ ምድረ ጎረምሳ ይሞላል ማለት ነው እዛ ሌሊት ማለት ትእዛዝ ሲጨፍሩ ያድራሉ። እንደዚህ እንደዚህ የሆነ መስቀል መድረሱን የሚያሳይ ማለት ነው። በልጅነት ሕጻኑ የማስታውሰው ምንድን ነው የአክስቴ ኮረናውን ትጠራና፣ እኔ ተኝቻለሁ። ኮረና ዘመኑ ሲጀመር ጠዋት ስንነቃ፣ ትናንት የነበረ ሳር ተደግድቆ እንዳለ እንዳልነበረ ሆኖ እናገኘዋለን ማለት ባህላዊ ጭፈራው ሁሌም ማታ ማታ ይካሄዳል ያሉት መምህር ኩመራ፣ በተለይ ለወጣቶች ደግሞ የመተያያና ና መተዋወቂያ ቦታም ስለሚሆን እዛው ተዋውቀው እስከ ትዳር አብረው የዘለቁ ብዙ ናቸው ብለዋል። ከሚጨፈሩ ጭፈራዎች መካከል አንዱን የወንበራ ወጣቶች እንደሚከተለው በጥቂቱ ያስደምጡናል። በመስቀል ዋዜማ ማለትም መስከረም አስራ ስድስት ላይ ወጣቶች ለደመራ የሚሆን እንጨት ያዘጋጃሉ። በደመራ ወቅት ስለሚከናወነው ተግባርም መምህር ኩመራ እንዲያስረዳሉ። ሶስት አይነት ዛፍ ነው። አንደኛው ቅላባ ሁለት ዶክተር፣ ይቆረጣል አበይ ይባላል። በኦሮምኛ አበይ ነባዳ የሚል ምርቃት ነው። ሁለተኛ በከኒሳ የሚል ነው። ያ በአማርኛ ብሳና ይባላል። አስኳር ደግሞ የሚባል አለ። ቃው ይሰንላለን፣ ብሳና ሁለት፣ ክላባ ሁለትና አስኳር አንድ ማለት ነው። አምስት የገዳ ስርዓት ውስጥም አምስት ነው ማለት ነው። ቅርፊቱን አውጥተው ያዘጋጃል። አስራ ስድስት ደመራ ቀን ጠዋት ሁሉም ወጣት ይወጣና ለየቤቱ እያንዳንዱ ማሳ ውስጥ እርጥፍ እንጨት ሆኖ ቀጫጭን እንጨቶችን ይቆርጥና መሀል ላይ ቅርፊቱን ያወጣል ከላይ ከላይ ደግሞ እንትኑ ቅጠሉ እንዳለ ይቀራል። አንዳንዱ ማሳ ውስጥ አመት አመት አድርሰን ልካል ነጋኖ አዲስ እያለ የካብ ከብት በረት ውስጥ ይተክላል። በር አካባቢ ደገፍ ደገፍ እያደርጋል፣ ማለት ሁለት ሁለት እያደረገ ከዛ ወደ ማታ አካባቢ እያንዳንዱ አባወራ በሰፈሩ ውስጥ ይቀጣጠራሉ። ለታላቅ ቅድሚያ፣ ለታናሽ ደግሞ መጨረሻ ላይ መጀመሪያ የታላቅ ቤት ሄዶ ይዳምራሉ። ሁለተኛ ቀጥሎ የተወለደው በዕድሜ ከፋፍለው እንደዚህ ይሄንን የተቆረጠውን አምስቱን እንጨት ወጋ ወጋ ንጎይ ግን አመቱን የሰላም አድርገን የዘራ ነውም በሰላም አስበላን እያሉ እየጸለዩ የሚታረድም ካለ አርደው፣ አንጮቴ በሶስት አይነት ይዘጋጃል። አንደኛው ተፈጭጦ እንደ ወጥ ይዘጋጃል። ሁለተኛው ደግሞ ይከታተፍና እንደ በማንኪያ የሚበላ አይነት ያዘጋጃሉ። በሶስተኛ ደረጃ ደግሞ እንዳለ እንደ ድንች ይዘጋጅና አንጮቴውን እየተጠቀሙ አጠንክረን አመት አመት አድርሰን እያሉ ይዳምራሉ ማለት ነው። በዛ ምሽት እንደዚህ እየዞሩ ይጠጣሉ፣ አብረው ይጫወታሉ። አመት በል ነው ይላሉ። ጭፈራው እንደ ደራ ያድርና ሌሊት አስር ሰዓት ሲሆን ደመራውን ለማብራት ችቦ ይዘው በችቦ ብርሃን እየተመሩ ወደ ተዘጋጀው ስፍራ ያምራሉ። ስለሚከናወን ሌላም ስርዓት ሌላኛው የሀገር ሽማግሌ አቶ እስራኤል አበራ ነግረውኛል። ቄሮች ስለ ጀግንነት የሚያወሳ ጌተሬ የሚባል ጭፈራ ይጨፍራሉ። ይህ ደግሞ ሌሎች ቄሮች መጥተው እንዲቀላቅሏቸው ያነሳሳቸዋል። እንዲህ እያሉም ይጨፍራሉ። ቀሬዎችም ዮኮ ዮሌ የአምባ ጋት ከለውን ዳርባ ዮ ዮሌ የአምባ ማስር በዲቴ የአምባ በቴ ስር ቤቴ፣ ቀሬን እንዲህ እያሉ ይጨፍራሉ። በጣም ኩን ጭንቦ ጨፍሴ ኤብሴ፣ አመት አመት ያድርሰን ፈጣሪ፣ ጉርብትናችንን አንድነታችንን ያጠናክርልን እንዲሁ እንደ ብርሃን ያብራን፣ ግንባራችንን የአንበሳ ያድርግልን፣ ገዳችን የሰላም የጤና ይሆንልን ብለው ይመርቃሉ። ተበላ፣ ተጠጣ፣ አቧራው እስኪጨስም ተጨፈረ። ይህ ሁሉ ሆኖ አንድም ወደ ቤት የሚመለስ ወጣት አይኖርም። በድሮ አጠራሩ ሳርዶ፣ አሁን ደግሞ ደብረ ዘይት ወደሚባለው ከፍ ያለው ስፍራ ይሄዳሉ እንጂ ጌተር የሚባለውን ጭፈራም ይጨፍራሉ። በአመቱ ውስጥ ያላገባ ወንድ ልጃገረድን አቅፎ የሚሄድበት ጊዜ ቢኖር በዚሁ የመስቀል ክብረ በዓል ቀናት ብቻ ነው። ከዛ በኋላ ቢያምረው እንኳ አይደግመውም ይላሉ መምህር ኩመራ። ኮራ ገባ ተብሎ የሚጠራለት ኮራ ሀርቦ ይባላል። አንዳንዴ አልፎ አልፎ ከቀበሌ ከጎጥ እየተሰበሰበ በቡድን ጌተር እየዘፈነ አመቱን እየመረቀ ሴቶችን እያሞገሰ እየዘፈነ በቆፕ ጌተር እየዘፈነ ወደ ኮራ ይሄዳል ማለት። እዛ በጣም ኃይለኛ ጭፈራ ይከናወናል። ከተለያዩ ቀበሌዎች የመጡት ሴቶች፣ ጎረምሶች ይተዋወቃሉ አሉ። በዚህ የሚተዋውቁ የሚጋቡ በጣም ብዙ አሉ። ማለት የደረሱ ሴቶች እና ወንዶች መጠቃቀፍ፣ መተያየት እዛን ቀን ግን ይፈቀዳል። ተቃቅፎ ይመጣሉ ቀልሶ ይዘፍናሉ። ከዛ ሲመለሱ ተቃቅፎ መምጣት ይችላሉ። መተቃቀፍ ብቻ ነው። ሌላም ነገር አለ። ከንፈር ወዳጅ ድንጎም ሊካሄድ ይችላል። ነገር ግን ከዚህ የዘለለ ነገር አይኖርም። ምክንያቱም ሴት ልጅ በክብሯ ነው መግዳት ማግባት ያለባት። በክብሯ ካላገባት በሰርጓ ጊዜ በጣም ነው የምትዋረደው በኛ አካባቢ። ስለዚህ ያ ውርደት እንዳይመጣ ወንዱም ጥንቃቄ ያደርጋል፣ እሷ ጥንቃቄ ታደርጋለች። በወንበራ በእንዲህ አይነት ደማቅ ሁኔታ የሚጀመረው የመስቀል በዓል አከባበር እየተበላ እየተጠጣ እየተዘፈነ እየተጨፈረ እና ቀጣዩ ዓመት የሰላም የፍቅር የደስታ የብልጽግናና የተላ እንዲሆን በሽማግሌዎች ምርቃት ታጅቦ ከሶስት ቀናት እስከ አንድ ሳምንት ይቀጥላልም ብለዋል። መልካም በዓል ለአሜሪካ ድምፅ ናኮር ምልካ። Sambo የበዓሉ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ታዲያ አሁን ቀደም ብዬ ባስታወቅኩት መሰረት ወደ ኳታር ነው የምናቀናው ነው። ዛሬ በኳታር ዶሃ በተጀመረው የዓለም አትሌቲክስ ሻምፒዮና ኢትዮጵያውያን አትሌቶች ለግማሽ ፍጻሜና ፍጻሜ ውድድሮች አልፈዋል። በ17ተኛው የዓለም ሻምፒዮና ለኢትዮጵያ የመጀመሪያ በሆነችው የሴቶች ስምንት መቶ ሜትር ዙር ደርቤ ተወልጅ ወልተጂ በተወዳደረችበት ምድብ አራት ዜሮ ሁለት ነጥብ ዜሮ ሁለት ነጥብ ሰባት አንድ ደቂቃ በመግባት አምስተኛ ሆና አጠናቃለች። ሆኖም የዓለም ከሀያ አመት በታች ሻምፒዮኗ ከተሸናፊዎች ፈጣን ሰዓት ባስመዘገበ በሚለው ህግ ነገ መስከረም አስራ ሰባት ሁለት ሺ አስራ ሁለት ዓ.ም ለሚካሄደው ግማሽ ፍጻሜ ያልፋለች በሴቶች ሶስት ሺ ሜትር መሰናክል የመላው አፍሪካ ጨዋታዎች ወርቅ ሜዳሊያ ባለቤቷ መቅደስ አበበ የግሏን ፈጣን ሰዓት በማስመዝገብ ከሶስት ቀናት በኋላ ለሚደረገው የፍጻሜ ውድድር አልፋለች። በወንዶች በአምስት ሺህ ሜትር ያለፈው የዓለም ሻምፒዮኑ ሙክታር ኢድሪስ፣ የአመቱ ፈጣን ሰዓት ባለቤት ጥላሁን ኃይሌ፣ እንዲሁም ሰለሞን በርጋ ለፍጻሜ ውድድሩ አልፈዋል። አባዲ ሃዲስ አልተሳካለትም። ሰለሞንና ጥላሁን ከውድድሩ በኋላ ከዚያ በስፍራው በሚገኘው ለግርማቸው ከበደ ይህን አስተያየት ሰጥተዋል። ያው ሙቀቱ ከውጭና ከውስጥ የተለያየ ነው። ብዙም እንደ ውጭ አይደለም። ትንሽ ያው ውጭ ስለምታሟሙቅ ውስጥ ስትገባ የመቀዝቀዝ እንትን አለው ሰውነት ገና በአዲስ ነው እንትን የሚለው ቢሆንም ያው እንደ ተፈራ አይደለም። ትንሽ ለውጥ ነው። ጥሩ ነው። ያው እንትን ነው። ዛሬም ትንሽ ሙቅታር እንትን ላይ ስለነበረ እሱንን እየጠበቅን ነበረ፣ እሱም እንዲያልፍ። እሱም ጥሩ ሆነልን፣ ያው ጥሩ ሮጠ። አሁን ቀጣይ ደግሞ ተጋግዘን የተሻለ ነገር ለማምጣት ነው የምንሮጠው። እርስ በራሳችን ተጋግዘን ወርቁ ወደ ሀገራችን እንዲመጣ ነው ጥረት የምናደርገው። ስጋቶች ነው ትንሽ ጫና የፈጠሩብን፣ ያ ማለት ውጭ ላይ የምናየው አየር በጣም ከባድ ስለነበረ ግን ውጪ ውስጥ ደግሞ ሞር የተሻለ አየር ነው ልናገኝ የቻልነው እና ጥሩ ነገር ነው። በዛ ላይ ትንሽ የሀገር ውድድር ድርስ እንደመሆኑ አንጻር ፔስ ሜከር የለም። ራሳችን ፔስ ሆነን ነው ለማሸነፍ የምንጥረው። ትንሽ ያ ነገር ቻሌንጅ ሊፈጥር ይችላል። ግን እራስ በራሳችን ተባብረን ተታጋግዘን የምንመራ ከሆነ የተሻለ ውጤት ይመጣል ብዬ ተስፋ አደርጋለሁ። ውድድር ሲጀመር ተነጋግረህ ገብተህ የምታደርገው ነገር አይደለም። እንደ ውድድሩ ሁኔታ ውስጥ ከገባህ በኋላ የሚሆነው ነገር በዛ መከታተል መቻል ነው። አሁን ዛሬ የተፈጠረው ይህንን ነው። ግን ለቀጣይ ምን ማድረግ አለብህ የሚለው ለራሴ ቢስራ ሆኖ ኮኮች ጋር ተነጋግረህ፣ ዋናው ነገር ማጣሪያ ማለፉ ላይ ነው ነው እንጂ ፖዚሽን እዚህ ጋር ምን የሚሰራው ነገር ስለሌለ፣ ፖዝ ዋና ማጣሪያ ማለፋችን ነው። አዎ ሁሉ እያንዳንዱ ሀገር ዝም ብሎ አይደለም። ሁሉም ጠንካራ አትሌቶች አሉበት ጠንካራ ለረጅም ጊዜ ተሳትፎ ተዘጋጅተው ለዚህ ውድድር የመቁ ናቸው። ማንንም፣ ነጮቹም ቢሆኑም ኔዘርላንዶቹ፣ ኬንያ፣ ዩጋንዳ፣ የሌሎችም ይሆን መናቅ አያስፈልግም። ምክንያቱ ቁምጣ አድርጎ የገባ አትሌት ሁሉ ለማሸነፍ ነውና በትኩረት መስራት እንዳለብን ነው። ውድድሩ በጣም ጠንካራ ውድድር ይሆናል ብዬ ተስፋ አድርጋለሁ። እኛም ወጣቶች ነን፣ ገና ተሞክሮም የለንም። የግል ውድድሮች ካልሆነ በስተቀር የአገር ውድዶች ብዙም የለም። የአገር ውድዶች ደግሞ ለየት የሚያደርገው ያለ ፔስ ሜከር ነው የምትወጠው እና ራስን ፔስ ሜከር ሆኖ አባሸነፍ ትንሽ ቻለንጅ ሊፈጥር ይቻላል ዋናው ነገር ግን የተሻለ ነገር አድርገን ለፍጻሜው እንግዲህ መድረሱና ወርቁ ማምጣቱ ነው ኢትዮጵያውያኑን አትሌቶች ሰለሞን ብርጋንና ጥላሁን ኃይሌን ነበር በቅደም ተከተል የሰማችኋቸው መልካም እድል እንመኛለን የአለም አትሌቲክስ ሻምፒዮናዊ የመጀመሪያ ፍጻሜ በሴቶች ማራቶን ዛሬ ሲካሄድ ሩቲ አጋ ሹራ ደምሴና ሮዛ ደረጀ ለኢትዮጵያ ወርቅ ለማግኘት በኢትዮጵያ ሰዓት አቆጣጠር እኩለ ሌሊት ላይ ይፋለማሉ። አድማጮች ታዲያ ቀደም ብዬ እንደጠቆምኩት የአሜሪካ ድምፅ የስፖርት ፕሮግራም አዘጋጅ ግርማቸው ከበደ ከዶሃ ይገኛል። ግርማቸው እንደምናመሸ እንደምናመሸህ አሉላ። እንደምናመሻችሁ አድማጮችም እንዲሁም ደግሞ በዓሉን ለሚያከብሩ በሙሉ እንኳን አደረሳችሁ ማለት ይፈልጋል። መልካም እንኳን አደረሰህ አንተንም፣ ግርማቸው። እንግዲህ ለየት ያለ ስሜት የሚንጸባረቅበት የስፖርት ውድድር ነው እየተከታተልክ ያለኸው። ኢትዮጵያውያኑ ቀደም ብለው እንደነገሩን ድምጻቸውን ያልሰማናቸውም ሌሎች የእኩለ ሌሊት ላይ የሚጫወቱትን ወይም የሚወዳደሩትን ጨምሮ በጉጉት የሚጠበቁ ናቸው። እስኪ ስለ ድባቡ ንገረን፣ ዶሃ ከገባህ በኋላ ያየኸውን። አሁን በውድድሩ ስሜት ውስጥ ያለው ሁኔታ ምን ይመስላል? እንግዲህ ሌሊት ላይ ነበረ ዶሃ የገባሁት። ከዛ ከገባሁት ጀምሮ አብዛኞቹ ነገሮች የዓለም ሻምፒዮና እንዳለ የሚያሳዩ አትሌቶቹ የዓለም ዋንጫ ነው የሚሉት። ኢትዮጵያውያን አትሌቶች ይህንን ውድድር ልክ እንደ እግር ኳሱ የዓለም ዋንጫ እንዳለ የሚያሳዩ ናቸው። በእርግጥ ነው ዛሬ ጁማ ስለነበረ ከሰዓት በፊት ላይ ብዙም እንቅስቃሴ አልነበረም። ከዛ በኋላ ግን ስታዲየሙም በተወሰነ መልኩ ሞላ ብሎ ከፍ ባለ ድባብ ነው ታጅበው ውድድሮቹ የተካሄዱት። ከዚህ በተጨማሪ ደግሞ በዶሃ የሚኖሩት የኢትዮጵያውያን ማህበረሰብም በብዛት ስታዲየም በመገኘት በከፍተኛ ድምፅ አትሌቶቻቸውን ሲያበረታቱ ነበረ። የእኛ አትሌቶች በተሳተፉባቸው በሙሉ ኢትዮጵያውያን አትሌቶች በተሳተፉባቸው ውድድሮች በሙሉ በሚገባ ሲያበረታቱ ነበረ። ድባቡ እጅግ በጣም ለየት ያለ ነው። ግን ምናልባት አትሌቶችም ሲሉ እንደሰማኸው አሉላ ሙቀቱ እጅግ በጣም ከባድ ነው በተለይ ከስታዲየም ውጭ ስታዲየም ውስጥ እንኳን ያው ማቀዝቀዣ ስለተገጠመለት በሀያ ሶስት ዲግሪ ሴንቲግሬድ አካባቢ ነው ሙቀቱና ለመሮጥ በጣም ይመቻል ነገር ግን ከስታዲየሙ ውጪ እጅግ በጣም ከፍተኛ የሆነ ሙቀት አለ እንደውም አሁን እኔም ብታይ ኖሮ እኔ ከሩጫ ተወዳድሬ የወጣው ነበር የሚመስለው በጣም ከፍተኛ ላብ ስላለማል ነው አብዛኛው ሰው ላይ ይሄ ስሜት ይታያል በጣም ነው የሚሞቀው እና ለማራቶን ሯጮችም እጅግ በጣም አስቸጋሪ ይሆናል ተብሎ ነው የሚጠበቀው። በተለይ ደግሞ በአትሌቶቹ ዘንድ ይሄ እርጥበት ያዘለ ወበቅ በጣም ነው የሚፈራው እና እሱ ሰማንያ ከመቶ አካባቢ ደርሷል ይላሉ አሁን። ስለዚህ ውድድሩ ሲጀመርም ይሄ ሙቀት ይቀጥላል እና ያው ደግሞ እንደምታውቀው ማራቶን ውድድር የሚካሄደው ጎዳና ላይ ስለሆነ ማቀዝቀዝ አይቻልም ያንን ቦታ እና እሱ ምናልባት ያስቸግር ይሆናል። የብዙዎችንም ትኩረት የሳበው ይሄ ጉዳይ ነው። ሙቀቱ እጅግ በጣም ከባድ ነው፣ በተለይ ከስታዲየም ውጭ ባሉት ቦታዎች ላይ ልክ ነው። እንግዲህ በተለይ ደግሞ የአየር ለውጡ በጣም ጎልቶ ለሚታይባቸው ከኢትዮጵያ ለመጣችሁት ለእናንተ የበለጠ የሚበረታ ይመስላል። ደውሃ በዚህ ሰሞን ሞቃት ጊዜ ውስጥ ነው ያለችው። ግርማቸው፣ እንደው እይታህን ለመቋጨት ሰሞኑን በየዕለቱ ትዘግብልናለህ፣ ውድድሮቹን ትከታተላለህ፣ ተሰርዞ የነበረው ውድድር እንዲቀጥል መደረጉን ሰምተናል። ምን የትኛው ውድድር ነበረ? ምን አይነት ውሳኔ ነው የተወሰነው? ምን ይመስላል? ፍጻሜ የመጨረሻው እናድርገው። ሊሰረዝ የነበረ ነው። ሊሰረዝ የነበረው ይሄ አሁን እያወራንለት የነበረው የሴቶች ማራቶን ነው። ምክንያቱም እጅግ ከፍተኛ ሙቀት ስላለ ላይካሄድ ይችላል የሚል ጭምጭምታ ነበረ። በኋላ ላይ ግን የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር ባወጣው መግለጫ መሰረት ተገቢውን የሕክምና ክትትል እንደሚያደርግ የሕክምና አገልግሎት የሚሰጥባቸው ቦታዎችን እንደሚያሰፋ ፈሳሽ ለአትሌቶች የሚሰጥበትን ድግግሞች እንደሚጨምር በመግለጽ ውድድሩን እንደሚካሄድ ገልጿል። በዚህ ውድድር ላይ ኢትዮጵያውያን አትሌቶችም ይጠበቃሉ ከፍተኛ ውጤት ያመጣሉ ተብሎ። ሩቲ አጋለች ለምሳሌ በየካቲት ወር ላይ የቶኪዮ ማራቶን አሸናፊ ነች። ሹራ ደምስቴም የቶኪዮ ማራቶን በዛ ውድድር ላይ ሶስተኛ ወታለች። ከዚህ በተጨማሪ ደግሞ ሮዛ ደረጀ በለንደን ሶስተኛ ደረጃ ወታለች። ከዚህ በፊትም በዱባይ የዱባይን ሪከርድ መስበር የቻለች አትሌት ነች ሮዛ። እና እነዚህ ሶስት አትሌቶች ለኢትዮጵያ ምናልባት ሙቀቱ ካላስቸገረ በስተቀር ያው አርባ ሁለት ኪሎ ሜትር በእንደዚህ አይነት ከፍተኛ ሙቀት በተለይ ደግሞ ከከፍተኛማ ቦታ ከመጣ ከኢትዮጵያ ለመጣ ሰው እጅግ በጣም ከባድ ነው የሚሆነው እና ይሄ ካላስቸገራቸው በስተቀር ምናልባትም የተሻለ ውጤት የሚመጣበት ውድድር ነው ተብሎ ይጠበቃል። ከዚህ ውጭ ደግሞ ነገ በሴቶች አስር ሺህ ሜትር የሚካሄድ ውድድር አለ። ይሄኛውም ውድድር ላይ ኢትዮጵያውያን አትሌቶች ሜዳሊያ ያገኙበታል ተብሎ የሚጠበቅ ውድድር። መልካም ግርማቸው፣ በየቀኑ የሚኖሩትን ተስፋ የተጣለባቸው ውድድሮች ውጤት ጀምሮ ታቀርብልናለህ። ለአሁኑ እናመሰግናለን። መልካም እድል፣ እግዜር ስጥልን ግርማቸው። እኔም አመሰግናለሁ፣ እግዜር ስጥልኝ። Yeah, yeah. Oh, oh, የምሽቱ ዝግጅታችን በዚሁ መጠናቀቁ ነው። በድጋሚ መልካም በዓል እንላለን። የእንኳን ለብርሃነ መስቀሉ አደረሳችሁ። የተከበራችሁ አድማጮቻችን፣ እንደሰማችሁት በዓሉ በመላ ሀገሪቱ በከፍተኛ ድምቀት ተከብሯል። እዚህ ባለንበት አካባቢም አብያተ ክርስቲያናት አንድ ላይ ሆነው ዛሬ ማምሻውን ያከብራሉ። በነገው ዝግጅታችን እናቀርባለን። አሉላ መልካም በዓል በድጋሚ ያስተናገድናችሁ ያህሉ አከበደና ቆንጅታየነን በደህና አደሩ። የትግርኛ ስርጭት ይቀጥላል። মালালালালালে.